ዶክተር ደረሰ የናቸው የታሪክ ረዳት ፕሮፌሰር ሲሆኑ በአሁኑ ወቅት በአገረ ፈረንሳይ ኤክስ ማርሴይ ዩኒቨርሲቲ የመካከለኛው ዘመን የአፍሪካ ቀንድ ጥናትና ምርምር ፕሮግራም ተመራማሪ ናቸው። ሰሞኑንም የእንቅስቃሴና ሰፈራ ተለዋዋጭነት በአፍሪካ የአፍሪካ ቀንድ ከ13ኛው እስከ 19ኛው ክፍለ ዘመን በሚል ርዕስ በእንግሊዝኛ ቋንቋ በካምብሪጅ ዩኒቨርሲቲ ፕሬስ ሉላዊ ፍልሰቶች ታሪክ ቅርጽ አንድ ላይ የምርምር ግኝቶቻቸውን ለንባብ አብቅተዋል። ወደ ውይይታችን ያለፍነው አንዱና ግዙፉ የአፍሪካ ፍልሰት ተብሎ የሚነገርለት ከክርስቶስ ልደት በፊት በሁለት ሺህ ዓመተ ዓለም የተከወነው የባንቱ ቋንቋ ተናጋሪዎች ከምዕራብ አፍሪካ ማዕከላዊ፣ ምስራቃዊና ደቡብ አፍሪካ አጉር ድረስ የተንሰራፋበት ፍልሰት ዋነኛ አስባቦች ከሌሎች ፍልሰቶች ልዩ የሆኑባቸው ምክንያቶች ምንድን ናቸው? ለወቅቱስ የባንቱ ፍልሰት ዋነኛው ምክንያት ምን ነበር? በሚል ነው። ዶክተር ደረሰ እንዲህ ያስረዳሉ። ከሳሁን አመሰግናለሁ። በጣም እግዚአብሔር ይስጥልኝ። ከስንት ዓመት በኋላ እንደገና ተገናኝተናል፣ ደስ ብሎኛል። በዚህ በዳይናሚክስ ኦፍ ሞቢሊቲ ኤንድ ሴትልመንት ኢን አፍሪካ በሚለው ጽሁፌ የተነሰት ዋነኛ ነጥብ በዚህ በአፍሪካ ቀንድ ያለውን ፍልሰትና ሰፈራን በተመለከተ ነው። እና ስንጀምር እንግዲህ አፍሪካ ወይንም ኢትዮጵያም ብትሆን የፍልሰት ሀገር ናት፣ ወይንም አፍሪካ ራሱ የፍልሰት ሀገር ውጤት ነው ይህንን በደንብ አስምሮ መያዝ ያስፈልጋል። እና በተለይ በአፍሪካ ውስጥ ታላቁ የፍልሰት የሚባለው የአሁን ቅድም እንዳልከው የባንቱ ነው። የባንቱ ፍልሰት እንግዲህ ከምዕራብ አፍሪካ ጀምሮ ወደ ማዕከላዊ አፍሪካ፣ ከማዕከላዊ አፍሪካ ወደ ምስራቅ አፍሪካ፣ ከምስራቅ አፍሪካ እስከ ደቡብ አፍሪካ ድረስ የተንሰራፋ ከክርስቶስ ልደት በፊት ወደ ሁለት ሺህ አመት ዓለም ላይ የተከናወነ የህዝብ እንቅስቃሴ ነው። በጣም ታላቅ እንቅስቃሴ የሚባለው እሱ ነው። ከዛ በኋላም ሌሎችም እንቅስቃሴዎች አሉ። ዋናው ምክንያት አንዱና ዋናው ይሄ የብረት ዘመን የምንለው የሱ ስልጣኔ ቴክኖሎጂ እድገት ግብርናን በሰፊው ስላሳፋና ይህም ይሄም ደግሞ የጦር መሳሪያዎችንም እንዲፈበርኩ ስላደረገ፣ በዛ አካባቢ የነበረው ደግሞ የህዝብን ቁጥር እየጨመረ ስለሄደ በዚህ ምክንያት አሁን ወዳለው ከግማሽ በላይ የሆነውን የአፍሪካን አህጉር እየሸፈነ ነበር እና በዚህ ምክንያት ዛሬ የምናያቸው ከዚህ ከማዕከላዊ አፍሪካ ጀምሮ እስከ ደቡብ አፍሪካ የምናያቸው ህዝቦች የባንቱ ህዝብ ነው፣ የባንቱ ቋንቋ ተናጋሪዎች ናቸው። ቋንቋቸው ቤተሰብ በአንድ ላይ ስለሆነ ነው። ከዚህም በተጨማሪ ደግሞ ይሄ የሚያስነሳው የሀብት ባለቤትነት እነዚሁ ጦርነት ያስነስተዋል። እንዲሁም ደግሞ አንዳንዶች የአካባቢ ለውጥም እንደነበረ የሚያስረዱበት ሁኔታ ነው እና ይሄ የባንቱ እድገት እና መስፋፋት በጣም የታወቀ የቅርብ ጊዜ መጽሐፍ አለ። በፈረንሳይኛ የተጻፈ ሬኔሰረስ ዶር የሚባለው የአፍሪካ መካከለኛው ታሪክ ዘመን ታሪክ የሚባል መጽሐፍ ነው። ጎልደን ሬኔሰረስ ኦፍ አፍሪካ የሚለው ነው እና በዛ መጽሐፍ ላይ እንግዲህ እንደምታውቁት በአፍሪካ ላይ በጣም ብዙ ያልተባለ ነገር የለም። የአፍሪካ ታሪክ ከመካከለኛው ዘመን አልነበረም የሚል ነበረ። ይህ መጽሐፍ ግን እጅግ በሚያስደንቅ ሁኔታ ያንን ነገር መልሷል ማለት ይቻላል። ምክንያቱም እኛ አፍሪካውያኖች በምን አይነት ሁኔታ ከቦታ ወደ ቦታ እየተንቀሳቀስን አንዱ ከአንዱ ጋራ እንዴት እንደነገደ፣ እንዴት ሃይማኖቱን ለመሳለም የሄደበትን ሁኔታ ሁሉ በዚህ ውስጥ ደግሞ የተንቀሳቀሱትን ሰዎች የተንቀሳቀሱትን እውቀት ሁሉ የሚያስረዳ ነው እና ከባንቱ ጀምሮ ከታች ከዚምባቡዌ ጀምሮ ወደ ላይ ወደ ሞምባሳ ላይ ያሉትን የስዋሂሊን ስልጣን የኢትዮጵያን ይዞ አክሱም አልፎ ወደ ግብጽ ሄዶ ከግብጽ ወደ ሴኔጋል ከሴኔጋል ወደ ሞሮኮ ከሞሮኮ እስከ ደቡብ ምዕራብ አፍሪካ ድረስ እንዴት በንግድ ድር፣ በፖለቲካ ድር፣ በሃይማኖታዊ ድር እንዴት እንደተያያዘ ማየት እንችላለን። ስለዚህ እነዚህ ሁሉ እንቅስቃሴዎች እንግዲህ በአፍሪካ ውስጥ የነበሩ ናቸው ለማለት ነው። ባቸው ጥናታዊ ጽሁፎ ላይ በተለይም የኢትዮጵያን ስርወ መንግስት ቅድመ አስራ ሶስተኛው እስከ አስራ ስድስተኛው ዘመን ፍልሰትና እንቅስቃሴዎች ሰፈራ መዛነቅ ሂደቶችን በሶስት ምዕራፍ ከፍለው አስቀምጠዋል ወይም መቀረጽን አንስተዋል። የሶስቱ ምዕራፎች ተጽዕኖ ምንድን ናቸው? ምን አይነት ለውጦችንስ አስከትለዋል? በጣም አመሰግናለሁ። ይሄ ዋነኛው የጥናትና ምርምር ስራ ነው እንግዲህ በሶስት እንዳስቀምጥ ነው። ኢትዮጵያ ያው የፍልሰትና የአሰፋፈር ውጤት ናት። ኢትዮጵያውያኖች መቼም ቢሆን በመንግስት ታሪካቸው የብዝሃ መንግስት ታሪክ ናቸው ያላቸው ሌላ ታሪክ የላቸው። ምናልባት ባለፈውም ከዳዓማት ጀምረን ስናይ አንድ ንጉስ ሊኖር ይችላል፣ ግን ብዙ ህዝቦች በአንድ ላይ ሆነው ነው የኖሩት ከዳአማት ጀምሮ። ዳአማት ስንል ከክርስቶስ ልደት በፊት ዘጠኝ መቶ ዓመተ ዓለም ላይ ማለት ነው። በዛ ጊዜ ጀምሮ እስከ አክሱም ስንመጣ እንደዚሁ አክሱምም ባለብዙ መንግስታት ኢምፓየር ስለነበረ በዚህ አይነት ሁኔታ ውስጥ ነው እንግዲህ በነበረበት ታላላቅ ስልጣኔ ሰርጥ የሆኑትን የቅርሶቻችንን ዛሬ የምናያቸው ናቸው። እና እነዚህ ሁሉ የብዙ ባለብዙ ብሔር የነበረው አክሱም ፍሬ ነው፣ ወይንም የዳማት ወደ ብዙ ህዝቦች ወይንም መንግስታት ፍሬ ነው ማለት ነው። ስለዚህ ይሄ እውቀት ይሄ እንቅስቃሴ ከዚሁ ጋራ የተያያዘ ነው እና የአክሱም መንግስት በሰባተኛው ክፍለ ዘመን መጨረሻ በፈረሰ ጊዜ ወይንም ወደቀ፣ ከዛ በተለያዩ ምክንያት ነው ው የእስልምና ማደግ፣ የፋርሶች እስከ ደቡብ አረብ ወይም እስከ የመን ድረስ መምጣት የተለያዩ የኢኮኖሚና የፖለቲካ የሃይማኖታዊ ለውጦች በመነሳተፍ ምክንያት አክሱም በመዳከሟ በአክሱም የነበረው ማህበረሰብ በሁለት ተከፍሎ ቀረ። አንደኛው የመን ያለው በዛው ቀረ፣ እኛው ወገን ያለው የአክሱማዊ መንግስት በተለያየ ነገስታት ስር ወደቀ ማለት ነው። ለምሳሌ ግማሹ ወደ ሰሜን ያለው እስከ ኑቢያ ያለው ወደ ሰሜን ሲቀር፣ አክሱም ወደ ታች ደግሞ ወደ ደጉም የመጣ ህዝብ አለ ማለት ነው። ስለዚህ ስራ ሶስተኛ ክፍለ ዘመን መተን ስናይ ከአስራ ሶስተኛ ክፍለ ዘመን በፊት የነበረው ማህበረሰብ እየተበታተነ ነበረ ከጦርነቱም ከውጊያውም የተነሳ። ከዚህ ከአስራ ሶስተኛ ክፍለ ዘመን ጀምሮ አንድ መንግስት የስለማዊ መንግስት ሲቋቋም፣ ወይንም በሌላው አቅጣጫ ደግሞ የስልምናው መንግስት የኦመር ወላስማ እንደዚሁ ሲያቋቁም አንድ ነገር ነው የሆነው። የመጀመሪያው የስ ከሰሜን ወደ ደቡብ መጀመሪያው ምክንያት የጦርነት ምክንያት ነው። በጦርነት ምክንያት ወደ ደቡብ መፍለስ ጀመረ ማለት ነው። ሁለተኛው ምክንያት ደግሞ የአካባቢ የአየር ለውጥ ነው። በጣም በስድስተኛው በሰባተኛው ክፍለ ዘመን ከፍተኛ ድርቅ እንደነበረ በደንብ መረጃዎች አሉን። እነዚህ ወ መረጃዎች የሚያሳዩት ህዝቡ ወደ ደቡብ እንዲያቀና አድርጎታል ማለት ነው። በዚህ ሂደት ውስጥ በጣም ረጅም ጊዜ የፈጀ ጉዞ ማለት ይቻላል። ከአስራ ሶስተኛው እስከ አስራ ስድስተኛው ክፍለ ዘመን ድረስ ማለት ይቻላል። እነዚህ በሙሉ ይዞ እስከ ደቡብ ደቡብ ስን ከሸዋ ወደ ሀዲያ ከሀዲያ እስከ ጋሞ ከጋሞ እስከ ባሌ ከዛ ደግሞ እስከ ዜላ ድረስ የሄደው የእስላማዊ መንግስት በራሱ በምስራቅ ደቡብ ኢትዮጵያን በእስራቅና ደቡብ ኢትዮጵያን በመያዝ በራሱ አንድ የእስልምና መንግስታት ኮንፌዴሬሽን ፈጥሮ ነበረ። በሰሜን ደግሞ እንደዚህ የክርስቲያኖ መንግስት እስከ ሸዋ እስከ ባሌ ድረስ ሊትገፍቶ የመጣበት ጊዜ ነበረ እና በዚህ ሂደት ውስጥ ነው እንግዲህ ዋነኛ ምክንያት የተነስተው የምናያቸው የሃይማኖታዊ የጦርነቱ ሳይሆን በጣም በአዝጋሚ ሁኔታ በሃይማኖት ተደግፎ ብዙዎቹን አንድ ላይ ይዞ ወደ ደቡብ የመጣበትን ታሪካዊ ሂደት እንመለከታለን። በዚህ ፍልሰት ውስጥ ላይ የመጣውን የማህበረሰቡን ለውጥ በደንብ የምናይበት ቦታ ነው። ምክንያቱም በመካከለኛው ዘመን የነበረውንም ለማስታወስ ያህል በክርስትናም ሆነ እስልምና ከመግባቱ በፊት በዛ አካባቢ የነበረው ማህበረሰብ የክምር ድንጋይ እና የትክል ድንጋይ ባህል ነበረው። ካልቸር ስልጣን የነበራቸው ይህ ክርስትና ምስልምና ባልነበረበት ጊዜ ነው። እና በዚህ ጊዜ ውስጥ በጣም በሚያስደንቅ ሁኔታ የመገልገያ እቃዎቻቸው፣ ቀብር ስርዓቶቻቸው ተለ የቀብር ክምር ድንጋይ ማለት ብዙ ህዝብን ብዙ ከአስር እስከ አስራ አምስት ሰዎችን የሚይዝ መቃብር ማለት ነው። ትክል ድንጋዮችም የአንድ ሰው መቃብር ማለት ነው። ወይንም ሀውልት ሊሆን ይችላል። ግን እነዚህ ሁሉ ከዚህ በመካከለኛው ዘመን የምንላቸው ከደቡብ ላሊበላ ወይም ላስታ ጀምሮ እስከ ትቱፈላ እስከ ደቡብ ኢትዮጵያ የምናያቸው እነዚህ ትክል ድንጋዮቹ መሆኑ ክምር ድንጋዮች የአንድ ዘመን ስራዎች ናቸው። ከስምንተኛው እስከ አስራ አምስተኛ ክፍለ ዘመን የሚሄድ የሰው ልጅ ስራ ነው እና በእነዚህ ውስጥ የምናያቸው በጣም ብዙ የንግድ የባህል ልውውጥ እንደነበረ ነው። እንግዲህ ያ ለውጥ የመጣው ይሄ ከሰሜን የመጣው እንዳልኳችሁ ከአስራ ሶስተኛው ጀምሮ እስከ አስራ ሶስተኛ ክፍለ ዘመን በሰሜን የመጣው በሰሜን በኩል የገባው ክርስትናና እስልምና በሁለት ተከፍሎ የደጋውን አብዛኛውን ክፍል ይዞ የክርስትናው፣ የቆላውን አብዛኛውን ክፍል ይዞ ደግሞ እስልምና በዛ እየተስፋፋ ሄዶ እነዚህ የማህበረሰብ ለውጥ አምጥተዋል ማለት ነው። ስለዚህ በዚህ ውስጥ ነው ዛሬ የእስልምና ወይንም የክርስትና እሴቶች የምንላቸውን በዚህ ሁኔታ ነው የሰፈሩት ማለት ነው። ሐሳቡም ሰፍሯል። ማህበረሰቡም ተቀላቅሎ ወደዚህ ወደ ደቡብ እየመጣ እስከዛሬ ዛሬ ባሌ እስከምንለው ድረስ መስፈሩን እናውቃለን። መረጃዎቹ በትክክል ያሳዩናል። በዚህ ሂደት ውስጥ ዋናው ተዋናይ የነበረው ራሱ የክርስትናው መንግስት ከተማ ተዘዋዋሪነት ነው። የክርስትናው መንግስት እጅግ ተዘዋዋሪ ስለነበረ ብዙ ህዝብን ይዞ የሚዘዋወር በመሆኑ የተከሰተው በዚህ ነው። ሁለተኛው ደግሞ ህዝቡን ከቦታ ወደ ቦታ ማፍለፍ ራሱ የነገስታቱ ወይም የመንግስታቱ ባህሪ ነበር ማለት ይቻላል። አንድ ሁለቱ ሁኔታዎችን ብንጠቅስ ለምሳሌ አምደ ጽዮን፣ ለምሳሌ በእደ ማርያም፣ ለምሳሌ ዘርአ ያዕቆብ፣ ለምሳሌ አህመድ በድላይ፣ እነዚህ ህዝብን ከቦታ ወደ ቦታ አንቀሳቅሰዋል። ለምሳሌ ኢህአድያ ባመፁበት ጊዜ ወዳልታወቀ ቦታ እንዳሰፈራቸው፣ የዳሞትን ሰዎች ወዳልታወቀ ቦታ እንዳሰፈራቸው የአምደ ጽዮን ታሪክ ይናገራል። እንደዚሁም ደግሞ በእደ ማርያም ከባሌ ድረስ አንስቶ ጎጃም ያሰፈራቸው ወደ ሁለት ሺህ ሰዎች የሚጠጉ እንደነበሩ ታሪከ ነገስቱ ላይ እናያለን። በዛ ላይ ደግሞ እንደዚሁ አመድበድ ላይ አመበ ላይ ስንል በሺህ አራት መቶ ሰላሳዎቹ የነበረ ሱልጣን ነው አዳል ሱልጣን ነው እና እሱ ደግሞ በባሌ አካባቢ ከሀረር አካባቢ ወደ አንድ ሺህ የሙስሊም ሰዎችን ወስዶ ባሌ እንዳሰፈረ በታሪኩ ላይ ተጽፏል። እና ይህንን ሆን ተብሎ የማስፈር እና ሆን ብሎ ነገስታቱ በተዛዋሪ ከተማ መንቀሳቀስ ሁለት ሌላው ደግሞ እንደዚሁ በዚህ ሂደት ውስጥ የጨዋ ሰራዊት በየአገሩ ማስፈር የክርስቲያኑ መንግስት ዋናው የማስፈርን ስርዓት እንዴት እንዳካሄደ ማየት እንችላለን። ምክንያቱም አንድ የጨዋ ሰራዊት ቢያንስ አስራ አምስት ሺህ ሰው አለው። እና የጨዋን ሰራዊት ስታዩ ወታደሮች ኖትራል ቢያንስ በትንሹ ወደ ደቡብ የነበሩት ከአስራ አምስት ሺህ የማያንሱ የስፍራው እየመጡ ይሰፍሩ ነበር ማለት ነው እና የጨዋ ሰራዊት ስንል የትኛውም ጎሳ ማንነት ላይ ስላተኮረ በዚህ ዘመን የዛ አይነት አይደሉም። ምክንያቱም የጨዋ ሰራዊቶች በራሳቸው ቋንቋ በቤተ መንግስቱ ደጅ ይዘፍኑ ነበረ የሚለው ሀሳብ ትልቅ ሀሳብ ስለሆነ ከተለያየ ቦታ ላይ የተሰባጠሩ ከሰሜን፣ ከደቡብ፣ ከምዕራብ የወጡ ሊሆኑ እንደሚችሉ እርግጠኞች ነን። ስለዚህ የጨዋ ሰራዊትም ከባህረ ነጋሽ እስከ ባሌ ድረስ እንዴት እንደሰፈሩ እና እነዛ ደግሞ የሰፈሩት ከቦታ ወደ ቦታ እንዴት እንደሚያዘዋውሯቸው በጦርነት ጊዜ እንዴት ጠርተው ለምሳሌ፣ አንድ ጥሩ ምሳሌ ብናነሳ ወደ ማርያም የዶባ የሚባሉ ራቅ ትግራይ ላይ የሚገኙት የነበሩት ማህበረሰብ ሕዝብ በንጉስ በእደማርያም ላይ በሚያመፁበት ጊዜ አንዱ የጦር ክፍል የመጣው ከባሌ ነው እና እዛ ተዋግቶ ተሸንፎ እንደገና ሌላ የራሱ ንጉሱ ሌላ ጦር ደግሞ ከጎጃም ከሌላ ከጃና ሞራ የሚባሉ አካባቢ እንደገና ተጠለምት ማለት ነው ወደ ከዛ አምጥቶ ነው እዛ አስፍሮ እንደገና አሸንፎ ከሁለት ዓመት በኋላ እንደገና ወደ ደቡብ ኢትዮጵያ ዛሬ ወደ አዲስ አበባ ደቡብ አካባቢ እና በኋላም ያረፈው ዘዋይ አካባቢ ነው የሞተው ማለት ነው። እና እንደዚህ ስናይ የጨዋማ ሰራዊት ራሱ ከቦታ ወደ ቦታ እየተዘዋወረ እየሰፈረ ማህበረሰብን እንዴት እንዳደባለቀ የምናይበት ሁኔታ ነው። ከዚህ ጋር የሚሄዱ ዋነኛ ጉዳዮች የምንላቸው የንግድ ራሱ ነው። ወደ ሰሜን ነው ዋናው የንግድ መስመር እና ወደ በኋላ ደግሞ በአስራ ሶስተኛ ክፍለ በዜይላ የመጣው የንግድ መስመር ነው። እነዚህ የንግድ መስመሮች እያንዳንዳቸውን የንግድ መስመሮች ስናያቸው የተለያዩ ከሰሜን ያለው ማህበረሰብ ወደ ደቡብ እየመጣ የሰፈረበት በተለይም በጣም ትልቁ የንግድ እቃ የነበረው ጨው ከሰሜን ኢትዮጵያ ወደ ደቡብ የመጣበት ከዚህ ደግሞ የግብርና ምርቶችን በኋላ የባሪያ ንግድ ወደ ሰሜን እንዲመጣ ያደረገበት እና ከዛም ደግሞ ወደ ዘይላ የሚወስደው የንግድ መስመር እነዚህ ሁሉ እንግዲህ ማህበረሰቡን በአንድነት ያደባለቁ የተለያዩ ማህበረሰብ ነው የፈጠሩ። ይሄኛው ከስድስተኛው ክፍለ ዘመን በፊት እንግዲህ ሁለት የማህበረሰቦች ተፈጥረዋል። ተዘዋዋሪ የሆኑ ማለት ነው። አሁን የክርስቲያኑ መንግስት ሆን የሙስሊሙ መንግስት ተዘዋዋሪ መንግስታት የተፈጠሩበት እና ይህንን የምናያቸው በግብርና የሚተዳደር ማህበረሰብ እና በንግድ የሚተዳደር ማህበረሰብን ፈጥረው ቆዩ ማለት ነው። ከዶክተር ደረሰ አየናቸው ጋር ያካሄድ ነው ቃለ ምልልስ በዚሁ አላበቃም። በቀጣዩ ክፍል የአክሱም ዘመነ መንግስት መክሰምን ተከትሎ ሃይማኖታዊው ክብረ ነገስትና የሰለሞናዊው ስርወ መንግስት ኢትዮጵያዊነትን አማክሎ ብሔራዊ ማንነትን በመቅረጽ ረገድ የነበራቸውን አስተዋጽኦችና የኢማም አህመድ ኢብራሂም አህመድ ግራኝ የፍልሰት ሰፈራና የእስልምና ሃይማኖትን የማስፋፋት ሚናን አስመልክተው ይናገራሉ።